ዛሬ የካቲት አራት ቀን 2017 ዓ.ም ከጧቱ 2 ሰዓት አካባቢ በኦሮሚያ ክልል ምስራቅ ወለጋ ዞን ጉዳያ ቢላ ወረዳ ልዩ ስሙ ኢፋቢያ በተባለ ቦታ ላይ በደረሰ የትራፊክ አደጋ 43 ሰዎች ህይወታቸው ማለፉና የ42 ሰዎች ደግሞ ለአካል ጉዳት መዳረጋቸውን የጉያ ቢላ ወረዳ አስተዳደር አቶ ሽብሩ ጸጋዬ ለአሜሪካ ድምጽ ተናግረዋል። አደጋው ከሆሮ ጉድሩ ወለጋ ሻምቡ ከተማ ወደ አዲስ አበባ ሲጓዝ የነበረ የህዝብ ትራንስፖርት አገልግሎት የሚሰጥ ተሽከርካሪ ፍሬኑ በመበጠሱ መንገድ ጥሶ ገደል በመግባቱ እንደሆነ ኃላፊው ተናግሯል። ፀሐይ ዳምጠው ተጨማሪ አላት። በኦሮሚያ ክልል ምስራቅ ወለጋ ዞን ጉደያ ቢላ ወረዳ ልዩ ስሙ ኢፈቢያ በተባለ ቦታ ላይ በደረሰ የትራፊክ አደጋ አርባ ሶስት ሰዎች ህይወታቸው ማለፉን እና አርባ ሁለት ሰዎች ከባድ ጉዳት እንደደረሰባቸው የጉደያ ቢላ ወረዳ አስታወቅም። የወረዳው አስተዳዳሪ አቶ ሽብሩ ጸጋይ አደጋው የደረሰበት አውቶብስ ሰማንያ አምስት ተሳፋሪዎችን ይዞ እንደነበር ለአሜሪካ ድምፅ ተናግረዋል። ዛሬ ጠዋት ሁለት ሰዓት ከአርባ አምስት ገደማ ከሻምቡ ከተማ ስልሳ አምስት ኪሎ ሜትር ላይ በምትገኘው የምስራቁ ለጋ ዞን ጉደያ ቢላ ወረዳ ወደ አዲስ አበባ 85 ሰዎች አሳፍሮ ይጓዝ የነበረ የህዝብ ማመላለሻ አውቶቡስ ተገልብጦ የሰዎች ህይወት ማለፉን የወረዳው አስተዳዳሪ አስታውቋል። የወረዳው አስተዳዳሪ አቶ ሽብሩ ጸጋዬ ማምሻውን ለአሜሪካ ድምጽ በሰጡት ቃል አውቶቡሱ ከአቅም በላይ በመጫኑ በወረዳው ኢፈቢያ በተባለ ስፍራ ላይ ያለውን በመንገድ ለመዞር ሲሞክር የተሽከርካሪ ሳፋሪ ፍሬን ባለመታዘዙ አደጋው መከሰቱን አብራርተዋል። አውቶቡሱ ከሆሮ ጉዱሩ ወለጋ ሻምቡ ከተማም ሰማንያ አምስት ሰዎችን አሳፍሮ ነበር ወደ አዲስ አበባ ሲጓዝ ነበረው ከአቅም በላይ ስለ ጫኔ በምስራቅ ወለጋ ጉዳያ ቢላ ወረዳ ልዩ ስፍራው በያ የተባለ መታጠፊያ ሲደርስ የተሽከርካሪ ፍሬን ባለመታዘዙ ተገልብጦ 43 ሰዎች ወዲያውኑ ሲሞቱ፣ 42 ሰዎች ከባድ አካል ጉዳት ደርሶባቸዋል። የሟቾች ቁጥር ሊጨምር ይችላል። ግማሾቹ ወደ ባክ ሆስፒታል ሻምቡና ወደ አዲስ አበባ የሄዱ ሰዎችም አሉ። አቶ ታደሌ ጤርሳ የሆሮ ጉዱሩ ወለጋ የቀይ መስቀል ድርጅት ቅርንጫፍ ኃላፊ በበኩላቸው የይድረሱልን ጥሪ እንደደረሰ አምቡላንስ ወደ አካባቢው ልከው በህይወት የተረፉ ሰዎች ወደ ሕክምና ተቋማት እያደረሱ እንደነበር ተናግረዋል። ዛሬ ጠዋት አራት ሰዓት አካባቢ ነው ወደ ድርጅታችን የድረሱልኝ ጥሪ ስልክ ደረሰን። ከሻምቡ ከተማ ወደ አዲስ አበባ ሰዎችን አሳፎ የተጓዘ የነበረ አውቶቡስ ጉዳያ ቢላ ወረዳ ላይ መገልበጡን ተነገረን። አምቡላንስ ልክን እርዳታ ሲናደርግ ቆይተናል። ወደ ባኮ ሻምቡና አዲስ አበባ ሆስፒታል በህይወት የተረፉ ሰዎችን የድርጅታችን ተሽከርካሪዎች ከቀይ መስቀል ለአምቡላንስ አምቡላንስ ተቀናጅቶ ሲንረዳ ነበር። በጣም አሳዛኝ አደጋ ነው። የጉዳያ ቢላ የትራፊክ ፖሊስ አባል መሆናቸውን የጠቀሱትና ስማቸውን ለመግለጽ ፍቃደኛ ያልሆኑት ለአሜሪካ ድምጽ በስልክ እንደተናገሩ የተሽከርካሪው የመጫን አቅም 62 ሰዎች ሲሆን ከአቅም በላይ በመጫኑ ለአደጋው መንስኤ ነው ብለዋል። የሰሌዳ ቁጥሩ አስራ ሁለት ስልሳ ስድስት አንድ ኢቲ የሆነ ታታ የህዝብ ማመላለሻ አውቶቡስ መነሻውን ሻምቡ ከተማ የሆነው ዛሬ ማለዳ ሁለት ሰዓት ከ45 ደቂቃ ላይ ጉዳያ ብላ ወረዳ ኢፋ ብያ አካባቢ ላይ ተገልብጦም የሰዎች ህይወት አልፏል። ገሚሶቹ ደግሞ ከባድ የአካል ጉዳት ደርሶባቸው ወደ ተለያዩ የህክምና ተቋማት ተወስደዋል። በአደጋው ህይወታቸው ያለፈ ሰዎች ቤተሰቦች ለማግኘት የአሜሪካ ድምፅ ያደረገው ጥረት ለጊዜው አልተሳካም። በህይወት የተረፉ ሰዎችንም ማግኘት አልተቻለም። የአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ